ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ደስታ ነክሶ እንደሆን ይገባኛል። ግን ቢሆንም ባሽም ባታሽ ደስታ ያስለክሳል፣ ግን ደግሞ ያስቃልና የምትስቀው አንድ ድርቱ ጋር ነው ማየት ፈልገው አልኳት። ወዲያ መሳባ ይገባል አርቲስት ደበበ እሸቱ ነው። የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ዛሬ አዲስ አበባ ስትገባ የነበረውን ከገለጸበት የተወሰደ ነው። ቆየት ብሎ ዝርዝሩን እናቀርባለን። ከምሽቱ ዋና ዋና ዜና መካከል ጠቅላይ ሚኒስትር አብይ አህመድ ዛሬ ጎንደር ገቡ። ምክንያት የኤርትራው ፕሬዝዳንት ጎንደርን ስለሚጎበኙ ለመቀበል እንዲሁም ደግሞ ጠቅላይ ሚኒስትሩ በዚያው በጎንደር ቆይታቸው ከአገር ሽማግሌዎችና ከአገሩ ሕዝብ ጋር ውይይት ማካሄዳቸው ታውቋል። ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና በሌሎች ጥርጣሪዎች የጠየቀው የምርመራ ጊዜ ዛሬም ተፈቀደለት እንዲራዘም ማለት ነው። ታንዛኒያ ውስጥ ባልታወቁ ሰዎች ታስረው የነበሩ የሲፒጄ አባላት ተለቀቁ የሚሉ ይገኙባቸዋል። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ ላይ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ መጠየቃቸውን የተመለከተ ዘገባም ይዘናል። ሐሙስ ጥቅምት 29 2011 ዓ ም ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። አቀናባሪያችን ብርሃን አይሉ፣ የስርጭት መሀንዲሱም በስፍራው ተገኝቷል። ቀጥለን የዓለም ዜናን እናቀርባለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ዛሬ ጎንደር ከተማ ገቡ። የክልሉ ከፍተኛ ባለስልጣናት አቀባበል አድርገውላቸዋል ሲሉ መንግስታዊ ዜና አውታሮች ዘግበዋል። የጠቅላይ ሚኒስትር ዶክተር አብዩ ጉብኝት በነገ ዕለት ጎንደር የሚገቡትን የኤርትራውን ፕሬዚዳንት ኢሳይያስ አፈወርቂን ለመቀበል እንደሆነም ተገልጧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከጎንደር ከተማ ህዝብ ሽማግሌዎችም ጋራ እንዲሁም ከሃይማኖት መሪዎች ጋር መወያየታቸውን ዘገባዎች አመልክተዋል በዚህ ውይይት ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተገኝተዋል ውይይቱም በክልሉ በተፈጠሩ ግጭቶች ዙሪያና የአገር ሽማግሌዎች ችግሮቹን ለመፍታት እያደረጉ ባሉት ጥረት ላይ ያተኮረ መሆኑ ተገልጧል አስቴር ምስጋናው ዘገባ አልካለች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር ከተማ ገብተዋል። ጠቅላይ ሚኒስትሩ ጎንደር ከተማ ሲደርሱም የክልሉ ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር የገቡት በነገው እለት በአማራ ክልል ጉብኝት ለማድረግ የሚገቡትን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ለመቀበል ነው። ፕሬዚዳንት ኢሳያስ በጎንደር ቆይታቸው ታሪካዊ ቦታዎችንና የልማት ስራዎችን እንደሚጎበኙ አንዳንድ የሀገር ውስጥ መገናኛ ብዙኃን ዘግበዋል። ፕሬዚዳንቱ ከጎንደር ከተማ ጉብኝት በመቀጠል የባህር ዳር ጉብኝታቸውን ያካሂዳሉ። በባህር ዳር ከተማ ቆይታቸው ከሚያከናውኗቸው መርሃ ግብሮችም አንዱ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያው ፕሬዚዳንት መሐመድ አብድላ መሐመድ በሚገኙበት የሶስትዮሽ ውይይት መሳተፍ እንደሆነም የመንግስት ምንጮች ገልጸዋል። ውይይቱ ከዚህ ቀደም በአስመራ የተካሄደው የሶስትዮሽ ውይይት ተከታይ እንደሆነም ነው እነዚህ ምንጮች ያስረዱት። ፕሬዚዳንት ኢሳያስ በዚህ ጉብኝታቸው ከአማራ ክልል በተጨማሪ ወደ ሌሎች የሀገሪቱ አካባቢዎች ስለመሄዳቸው ግን የታወቀ ነገር የለም። የአማራ ክልል ከፍተኛ ልዑካን ቡድን በአስመራ ከዚህ ቀደም ማቅናቱንና ፕሬዚዳንት ኢሳያስን ክልሉን እንዲጎበኙ ጥያቄ ማቅረቡን በተለያየ መገናኛ ብዙኃን ሲዘገብ ቆይቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና በሌሎች ተጠርጣሪዎች የተጠየቀው ተጨማሪ ምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል በነ አቶ ግርማ ቶሎሳዬ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሀ ተከታዩን አድርሶናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዚዳንት የአቶ አብዲ መሐመድ ዑመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዟል። በዚሁ መሰረት ፖሊስ የተገደዱ ሰዎችን የአገዳደል ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን ወንጀል የተፈጸመባቸውን የጦር መሳሪያዎችን እየያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ሥራዎቹን እያከናወነ እንደሆነ አስረድተዋል። እነዚህ ስራዎች አሁንም እየቀጠሉ እንደሆነም ገልጸዋል። እነዚህ የምርመራ ስራዎች ከተፈጸመ ወንጀል አይነትና ባህሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፍራ ስፋት አኳያ ፍርድ ቤቱ ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ እየተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ ሰማንያ ቀን ያህል መቆየታቸው ፍርድ ቤቱ ሊያየው እንደሚገባና 14 ቀንን ሊሰጠው አይገባም ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 13 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቷል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሂር፣ ወይዘሮ ራሄማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቢ ህግ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቢ ህግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለህዳር 7 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው እናመሰግናለን ታንዛኒያ ውስጥ ባልታወቀ ስፍራ ታስረው የነበሩ ሁለት የሲፒጄ አባላት ዛሬ መለቀቃቸው ተገለጠ። ዋና ጽህፈት ቤቱ ኒውዮርክ የሆነውና ለጋዜጠኞች መብት መከበር የቆመው ድርጅት በምህጻረ ቃሉ ሲፒጄ ሁለት አባላቱ ካረፉበት ሆቴል በኢሚግሬሽን ባለሥልጣናት ተወስደው ባልታወቀ ስፍራ አንድ ቀን ቆይተው ነው የተለቀቁት። ቀደም ሲል ባልታወቁ ሰዎች ተይዘው የተባለው በስተት ነው፣ ይቅርታ እንጠይቃለን። ባልታወቀ ስፍራ ለአንድ ቀን ቆይተው ተለቀዋል። ዛሬ ሐሙስ የተለቀቁት ሁለቱ የሲፒጄ ባልደረቦች የአፍሪካ ፕሮግራም አስተባባሪዋ ሞቶኪ ሙሞ እና የአፍሪካ ፕሮግራም ተወካይዋ አንጀላ ኩንታ ሲሆኑ ሲፒጄ አባላቱ እንዲለቀቁ የተወሰደውን ጥረት በበጎ ተመልክቶታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ረቡዕ ማታ በአንድ የካሊፎርኒያ መጠጥና ዳንስ ቤት ውስጥ አስራ ሁለት ሰዎችን የገደለው ግለሰብ የሀያ ስምንት ዓመቱ ኢያን ሎንግ መሆኑን ባለስልጣናት አስታወቁ። ለግድያው ምክንያቱ አልታወቀም። ሎንግ ራሱን ጭምር ያጠፋበትን የጅምላ ግድያ የፈጸመው በእጅ ቦምብና ሽጉጥ በመጠቀም ሲሆን ምሽቱ የኮሌጅ ተማሪዎች የሆነ ስነ ስርዓት የሚያከናውኑበት እንደነበርም ተገልጠዋል የቬንቹራ ቀበሌ ፖሊስ አዛዥ ጆዋፍ ዲን ለጋዜጠኞች በሰጡት ቃል ሁኔታውን በማረጋጋት ላይ የነበረ አንዱ አባላቸው ከስለባዎቹ መካከል እንደነበርም አመልክተዋል። ዩናይትድ ስቴትስ እና ታሊባን ሩሲያ ነገ አርብ ሞስኮ ውስጥ በምታስተናግደው የጋራ ጉባኤ ላይ እንደሚሳተፉ ተገለጠ። ጉባኤው ለአፍጋኒስታን ዘላቂ ሰላም የሚበጀውን መምከር እንደሆነም ታውቋል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛሃሮቭ ዛሬ በጉባኤው ዋዜማ በሰጡት ቃል ዩናይትድ ስቴትስን ጨምሮ የተለያዩ አስራ አንድ አገሮች ልኡካን በሞስኮ የምክክር መድረክ ላይ እንደሚገኙ ተናግረዋል። ቃል አቀባይዋ እንደገለጡት ጉባኤው ለጋራ ውይይትና ምክክር ምቹ ሁኔታዎችን በመፍጠር ላይ የሚያተኩር ይሆንና ለአፍጋኒስታን ችግሮችም በተቻለ ፍጥነት ስምምነት ላይ የተደረሰበት መፍትሄ የሚያቀርብ ይሆናል። ባለፈው ዓመት ተመሳሳይ ጉባኤ እዚያው ሞስኮ ላይ ታቅዶ የነበረ ሲሆን ዋሽንግተንም ሆነች ታሊባን ግብዣውን እንዳልተቀበሉ ወይም እንዳልሄዱ አይዘነጋም። ባለፈው ዓመት ሚያንማር በርማ ውስጥ በወታደራዊ ገዢ መደብ የደረሰውን ግድያ ሽሽት ከሀገር የተሰደዱ የሮሂንጃ ሙስሊሞች አሁንም ሌላ ቁጥራቸው ከ2200 በላይ የሚደርስ ሰዎች በዚሁ ወር ከሀገሪቱ እንደሚባረሩ በመስማታቸው ከፍተኛ ፍርሃት ውስጥ እንደሚገኙ ተገለጠ። አንዳንዶቹም እንዲያውም ወደ ራኪኒ ከመመለስ ራሳችንም በራሳችን ብናጠፋ ይሻላል ማለታቸው ተሰምተዋል። ራኪኒ የሚያንማር ወታደራዊ ገዥ መደብ የዘር ማጥፋት ዘመቻ በማወጁ ይወነጀላል። ያለንን ሁሉ አጥተናል። አሁን ብንመለስ የሚጠብቀን ግድያና ወከባ ነው ሲል ማንነቱን ይፋ ያላደረገ አንድ ስደተኛ በሰጠው ቃል ይገደላሉ ተብሎ ስም ዝርዝራቸው ከተሰጠው መካከል እንደሆነም ተነግሯል። በዚህ በህዳር ወር አጋማሽ የሮሂንጃ ስደተኞችን ለመመለስ ሚያንማር እና ባንግላዴሽ ስምምነት አድርገው እንደነበርም ይታወሳል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቷ ቢርዕስ ህዳር 8ና 9 በአዲስ አበባ ለሚካሄደው 11ኛው የአፍሪካ መሪዎች አስቸኳይ ጉባኤ ዝግጅቶች እየተጠናቀቁ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። ጉባኤው በተለይም በአፍሪካ ሕብረት ተቋማዊ ማሻሻያ ላይ እንደሚያተኩር ይጠበቃል። እስክንድር ፍሬው ዘገባ ልኮልናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ የሰጠው መግለጫ ካተኮረባቸው ጉዳዮች አንዱ ከአንድ ሳምንት ብዙም ባልበለጠ ጊዜ የሚጀመረው የአፍሪካ አገራት መሪዎች አስቸኳይ ጉባኤ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ለጋዜጠኞች እንዳሉት ጉባኤው ህዳር 8ና 9 በአዲስ አበባ ይካሄዳል። የጉባኤውን ዝግጅት በተመለከተ ማብራሪያ ሰጥተዋል። የፌዴሬ የውጭ ጉዳይ ሚኒስቴር የሚመራው የሚያስተባብረው 30 የመንግስት ተቋማት ያሉበት ኮሚቴ ስራውን አጠናቋል። ይህ የመሪዎች ስብሰባ የሚያተኩረው በአፍሪካ ህብረት የሪፎርም ጉዳይ ላይ የማሻሻያ ጉዳይ ነው። ይህ አጀንዳ የሩዋንዳው ፕሬዝዳንት ፖል ካጋሚ ሲመሩት የነበረ ነው። በዚህ ስብሰባ ላይ 45 መሪዎች ይሳተፋሉ ብለን እንጠብቃለን። ብዙዎቹ ማረጋገጫ ሰጥተውናል። ይሄ ስብሰባ የተሳካ እንዲሆን የኢትዮጵያ ህዝብ፣ የአዲስ አበባ ነዋሪዎች የተለመደ የእንግዳ ተቀባይነት አስተናጋጅነት ታሪካቸውን እንዲደግሙ ጥሪ እናቀርባለን። ጉባኤው ከአፍሪካ ህብረት ተቋማዊ ማሻሻያ በተጨማሪ በአህጉራዊና በህብረቱ ሌሎች ጉዳዮች ላይ እንደሚመክርም መረጃዎች ያመለክታሉ። የአፍሪካ ህብረት ያወጣቸው መረጃዎች እንደሚያመለክቱት የህብረቱ የእርስ በርስ መገማገሚያ ስልስ፣ የአፍሪካ የሰብአዊና የህዝቦች መብት ፍርድ ቤት፣ እንደዚሁም የፓን አፍሪካ ፓርላማ መጠናከር ጉዳይ የጉባኤው ሌሎች ትኩረቶች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው ጋዜጣዊ መግለጫ ያተኮሩበት ሌላው ነጥብ በመስሪያ ቤታቸው እየተሰጠ ያለው የስራ ኃላፊዎች ሹመትና እየተደረገ ያለው ማሻሻያ ነው። የውጭ ጉዳይ ሚኒስቴር የአገሪቱን ብሔራዊ ጥቅም ለማስጠበቅ አዲስ አደረጃጀትና ቁመና እንዲኖረው የማሻሻያ ስራ እየተሰራ መሆኑን የጠቀሱት፣ የማሻሻያ ስራው ያተኮረው ደግሞ በአደረጃጀትና መዋቅር፣ በሰው ኃይል ምደባና ስምሪት፣ እንደዚሁም በመሰረተ ልማትና የአቅም ግንባታ ላይ መሆኑንም አመልክተዋል። በመዋቅር ማሻሻያው ከተካተቱ ነጥቦች ውስጥም እየተወሰኑትን ጠቃቅሰዋል። በመዋቅር ማሻሻያ ውስጥ አዲስ ከሆኑት ጉዳዮች አንዱ የቋሚ ተጠሪ የሚል አዲስ አደረጃጀት አለ። ይሄ የቋሚ ተጠሪ አዲስ አደረጃጀት የመስሪያ ቤቱን የዕለት ተዕለት ስራ ይመራል፣ ያስተባብራል፣ ውሳኔ ያሳልፋል። ሌላው ከፍተኛ የመስሪያ ቤቱ አመራር፣ ሚኒስትሩ እና ሚኒስትር ዴታዎቹ በቁልፍ የሆኑ የፖሊሲ ጉዳዮች ላይ እንዲያተኩሩ ይሆናል ተጨማሪ የ31 ከፍተኛ አመራሮች ምደባም ተካሂዷል። አቶ መለስ አንደኛው ነው። እንኳን ደስ አላችሁ፣ እንኳን ደስ ያለን። የውጭ ጉዳይ ሚኒስቴር የቃል አቀባይ ጽህፈት ቤትን እንደገና የማደራጀት ስራ እየተሰራ ነው። የራሱ ስቱዲዮ እንዲኖረው ስራ ተጀምሯል። የራሱ ብሪፊንግ ሩም እንዲኖረው ያደርጋል። ከእናንተ ጋር ለመስራት ዴዲኬትድ የሆኑ የውጭ ግንኙነት ኮረስፖንደንት እንዲኖሩት ለማድረግ ይፈልጋል። የመዋቅር ማሻሻያውን አዲስ የሚያደርገው አንድ ሶስተኛው በአዲስ ኃይል የተገነባ ነው። ኢትዮጵያ 65 እስከ 70 በመቶ ወጣት ነው ካል ይህንን ወጣት የማይወክል የማያሳይ የመዋቅር ማሻሻያ ትርጉም የለውም። ስለዚህ አንድ ሶስተኛ የሚሆነው ወጣት አሊያም ሽግግር ላይ ያለን ሰዎች ነን። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ርዕስ ስናልፍ በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያ እና እንዲሁም ቤንሻንጉል ጉሙዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ትላንት ከአሜሪካ ድምፅ የኦሮምኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለት ወገን ውይይት እየተደረገ መሆኑን አመልክተዋል። ሙክታር ጀማል ተጨማሪ ዝርዝር ይዟል። ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ እና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል። ሰላማዊ ሰልፍ ነበረ። አዳማ ሳይንስ እና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምፃቸውን ሲያሰሙ ነበር። ምን ብለው ነው ድምፃቸውን የሚያሰሙት? በወለጋ አካባቢ ያሉ ነገር ሰዎች መንግስት ጣልቃ እንዲገባልን፣ ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያዩ ለምንድን ነው ብሎ ነው ጥያቄያቸውን የሚያቀረቡት። ሲቲውን በመፈክር መልክ ነው የቀረበው። ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲ ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችው አለ? ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራቸ ምንድነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበረ። ከዛ በኋላ ምንድነው የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ አይ ማንም አልተናገራቸውም። የግቢን ፖሊክስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው። በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል። የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ? ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ስለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር። የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል። ተማሪዎቹ ዛሬ ጠዋት ላይ በእርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበረ እነዚህ የተነሱት ሀሳቦች በብዛት ዩኒቨርሲቲ የሚመልሳቸው ስላልሆኑ ተማሪዎቹ በሰላም ሀሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይሄን መቼም እምንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ማ ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው። በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ፀጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። የዕለቱን ሁለተኛ ዘገባ ነው ያደመጥነው። ሙክታር እናመሰግናለን። የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ አዲስ አበባ መግባታቸውን በትናንቱ ዜናችን መግለጣችን ይታወሳል። አሉላ ከበደ ተከታይ ቀንብራለሁ። በጣም በጣም በጣም ነው ደስ ያለኝ። በጣም ነው የማመሰግነው። በትላንትናው ዕለት ወደ አዲስ አበባ ያቀኑትና ዛሬ ማለዳ አዲስ አበባ የገቡት የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ዛሬ ማለዳ ላይ ነው አዲስ አበባ ሲደርሱ ሞቅ ያለው አቀባበል የጠበቃቸው። yeni hafta uçuşu በጣም በጣም በጣም በጣም ነው የምወዳችሁ ሁሉንም መሳ እፈልጋለሁ። ቀላል ነገር አይደለም። አለፈው 78 ዓመት ያለፈው በእያንዳንዱ ቀን እናንተን ሳላስብ የአገሬን ሰዎች ሳላስብ አገሬን ሳላስብ ያደርኩበት የዋልኩበት ቀን የለም። አባቶቻችን እናቶቻችን ያስተማሩን ነገር አንዳችን ለሌላችን ማሰብን፣ አንዳችን ለሌላችን መቆምን የሌላው ሰው ጉዳይ የራሴ ጉዳይ ነው፣ የሌላ ሰው ልጅ የኔ ልጅ ነው፣ የሌላ ሰው ጎረቤት የሚባለው ወንድም እህቴ ነው። ችግሩ ችግሬ ነው። ጥቃቱ ጥቃቴ ነው ብለን ተቃቅፈን ተጋግዘን ነው ያደግ ነው የኖር ነው እዚህ የሚያደርስን ዛሬም የሚያስደስተን ዛሬም የሚያስፈነድቀን እሱ ነው። ለእኔ ሀብቶቼ እናንተ ናችሁ። በራሳቸው አነሳሽነት ስነ ስርዓቱን ማዘጋጀታቸውን የገለጹት ወጣቶች ወኪል ራሱን ያስተዋውቃል። ነቢዩ ባዘው እባላለሁ። ከፈረንሳይ ሌጋሲዮን የወይዘሪት ብርቱካን ሚደቅሳ የፈረንሳይ ሌጋሲዮን አቀባበል ዝግጅት ኮሚቴ አንዱ ነኝ። እኔ አቶ ነቢዩ እንደ ተረዳሁት በግላችሁ ተነሳስታችሁ ያደረጋችሁት ስነ ስርአት ነው። ዛሬ ማለዳ ወይዘሪ ብርቱካን ወደ አዲስ አበባ በገባችበት ጊዜ እስኪ ያቀባበሉ ስነ ስርአት ምን ይመስል እንደነበር የትና እንዴት ተቀበላችኋት? እንዴት ስተሰባሰባችሁ? እሷ ወደ ሀገር ልትመለስ እንደሆነ በተለያየ መንገድ ቀማን ማህበራዊ ድረ ገጾች ላይም ተነግሯል። እውነት መሆኑን ማረጋገጥ ከቻልን በኋላ አጭር ጊዜ ነበር። በዛ በአጭር ጊዜ ውስጥ እንዲህ አይነት አቀባበል ማድረግ እንዳለብን የት ነው የምንቀበላት፣ እሳት ነው የምትገባው፣ ካለው የወቅቱ ሁኔታ ተነስተን እንዴት እንዴት አይነት አቀባበሎች ማድረግ እንችላለን የሚለውን ነገር በአስቸኳይ ተሰብስበን በራሳችን ተነሳሽነት የተወሰነ ኮሚቴ በማዋቀር በቀጥታ የአቀባበሉን ሁኔታ እንዴት እናደርግ ከየት እንቀበላት የሚለውን ነገር ላይ ተነጋገርን። በነበረን መረጃ መሰረት ዛሬ ጠዋት አንድ ሰዓት ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደሚደርስ ሰምተናል። ኤርፖርት ሄዶ መቀበል ይቻላል አይቻልም፣ ይከለከላል አይከለከልም፣ ይህንን ሁኔታ ማረጋገጥ መንግስት አቀባበል ያደርጋል ወይ፣ በቀጥታ ቤተሰብ ነው የሚቀበለው፣ እኛ ምንድነው የምናደርገው፣ የሚኖሩት ነገሮች መረጃ ማግኘት አስቸጋሪ ነበር። የተወሰኑ ሰዎች ሰፈር ያለውን አካባቢ አቀባበል ለማድረግ የተዘጋጀን። ሰፈር ውስጥ ሆነን ከአካባቢው ማጽዳትና ምንጣፎችን ማዘጋጀት፣ ባነሮቹን መለጠት፣ ወጣቶቹና ነዋሪዎቹ ግራና ቀኝ ሆነው እንዴት እንደሚቀበሉ ያንያንን ማዘጋጀት፣ የተወሰነ ሰው ደግሞ ኤርፖርት አካባቢ ላይ ያለውን ነገር ይዞ ወደዚህ የሚመጣበት ተዘጋጀን። ባንዲራ ይዞ መውጣት ይቻላል አይቻልን፣ እነዚህ እናደርጋለን አናደርግም፣ የህግ አካላቶችን መጠየቅ ይገባል አይገባም። ብዙ ነገሮች ነበሩ። ጊዜው አጭር ነበረ። ነገር ግን በእነዚህ ሁኔታዎች ሁሉ አልፈን የዛሬውን አቀባበል በዚህ መልኩ ማድረግ ችለናል። መልካም። አቶ ነቢዩ እንደነገርከኝ እንግዲህ በአጭር ጊዜ ውስጥ ያገኛችሁ መረጃ ይዛችሁ በገዛ ፈቃዳችሁ ተነሳስታችሁ ይህን ያዘጋጃችሁት መሰረታዊ ጥያቄ ብጠይቅ ወይዘሪት ብርቱካን በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የነበራትን ድርሻ ወይም ሚና ብዙዎች የሚጋሩት ብዙዎች የሚያውቁት ይመስለኛል። ለእናንተ ግን በዚህ በተለየ ስሜት እንድትነሳሱ ወይዘሪት ብርቱካን የምትቀበሉበትንም ሆነ የምትሰጡትን አክብሮት ለማሳየት እንድትነሳሱ ምንድን ነው ምክንያታችሁ? ወይዘሪት ብርቱካን ለእናንተ ባጭሩ ማን ነች? ብርቱካን በሰና ሁለት ዓመተ ምህረት አካባቢያችን ወክላ ለሕዝብ ተወካዮች ምክር ቤት ለመወዳደር በወሰነችበት ጊዜ በወቅቱ በአካባቢያችን በህብረተሰቡ ላይ ይደርስ የነበረውን በደል እሷ በደረሰችበት ደረጃና ባላት እውቀት ባላት የህግ ሙያ በወቅቱ ለሕዝብ ተወካዮች ምክር ቤት ተወዳድራ ምክር ቤት አልፋ በቀጥታ የማህበረሰቡን ችግር ለማቅረብና ችግሮቻችንን መስ ለማስረጠት ወስና ሲገባ የነበረው የምርጫ ቦርድ አንድ የመንግስት ሰራተኛ ስራውን ለቆ ነው ምርጫ ቦርድ ሄዶ መመዝገብ ይችላል። በዛ ደረጃ የእኛን ማህበረሰብ ችግር ለመፍታት በወቅቱ ስራዋን ለቃ ለሕዝብ ተወካዮች ምክር ቤት ተወዳድራ የእኛን ችግር ለማሰማት በወሰነችበት ጊዜ በእድሜዋ ልጅ ነበረች። ነገር ግን ለህብረተሰቡ ካላት ተቆርቋሪነት የወሰደችው እርምጃ ያንን ለማድረግ አብረን አስቆመን ነበርና፣ በሴትነቷ በዚያ ምርጫ ላይ ያደረገችው እንቅስቃሴ ያየ ኢትዮጵያዊ የሚገርም ነበር። ለእኛ ብላ ስራዋን ለቃ እንደገና ደግሞ ለምርጫው የሚጠይቀውን ነገር ለማሟላት ፋይናንስ ይጠይቅ ነበረ፣ ጉልበት ይጠይቅ ነበረ፣ አዳራሽ ምክራት ይጠይቅ ነበረ፣ የተለያዩ ነገሮች። ይሄንን ነገር በሙሉ ራሷ አስተባብራ ራሷ አደረገች እና የከፈለችው ነገር ቀላል አልነበረም። ከዛ ልምድ ከተመታች በኋላ የአስራ ዘጠኝ መቶ ዘጠና ሰባት የምርጫ ዘጠና ሰባት ወደ ቅልጅት ውስጥ የገባችበት በቅልጅት ውስጥ ያበረከተችው አስተዋጽኦ ከዛ ጋር ተያይዞ የደረሰባት ግፍና በደል የማይረሳ ነው። ነገር ግን እሷ ላይ የደረሰው በደር እኛን ይሰማናል እና የምን ጊዜ የምን ጊዜም ጀግናችን ናት። ስለዚህ ለእሷ የምናደርገው ነገር መቼም ከት አስራ ስትወጣ ለመጀመሪያ ጊዜ በሚባል ደረጃ ኮሚቴ አዋቅረን መኪና ገዝተን ሸልመናል። የዚህ ዝግጅት ኮሚቴ አባል ነበርኩኝ እኔ አስተባባሪም ነበርኩኝ። ድጋሚ ታስራለች አለች ግፍን ተቀፍላለች። ድጋሚም በሞት አስራ ስትወጣ ልዩ አቀባበል አዘጋጅተን ተቀብለናታል። በመጨረሻ ከሀገር ወጥታ ከሰባት ዓመት ከስምንት ወር በላይ ቆይታ ነው ወደ ሀገር የገባችው። ና ምን ጊዜም ለእሷ ያለን ክብር መግለጽ ነው የምንችለው፣ ማድረግ በምንችለው ነገር በሙሉ መግለጽ ስላለብን፣ የህዝብ ልጅ ስለሆነች፣ የኢትዮጵያ ልጅ ስለሆነች። በሴትነቷ ግን የደረሰባት ግፍ እና በደል መቼም አይረሳም። ማንም አይችለውም። ያንን ግፍ እና በደል ለህዝብ ስትል ተቀብላለች። ና የሁልጊዜ ጀግናችን ናት ለእኛ አቶ ነቢዩ ባዘዘው ከወይዘሪት ብርቱካን የሚደቅሳ አቀባበል አዘጋጆች አንዱ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። የቀድሞ የቅንጅት አመራር አባል የኪነ ጥበብ ባለሙያው አርቲስት ደበበ ሸቱ ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ወይዘሪት ብርቱካንን ከተቀበሉ ታዋቂ ግለሰቦች አንዱ ነበር። የነበረው አጋጣሚ አለ። አይሮፕላኑ ከታሰበበት ሰዓት ቀድሞ ደረሰ። በኛ ሰዓት አቆጣጠር ከጠዋቱ አንድ ሰዓት ከኩል ይበጣል ተብሎ ነበር የተገመተው እና ስም ሊስታቸው የተሰጠና ቪአይፒ አዳራሽ ውስጥ እንዲገቡ የተፈቀደላቸው ሰዎች ገና በር ላይ ክሊረንስ እየተሰራ ነበረ፣ ግን በጣም ቀድሞ ገባ። እንደ አጋጣሚ ግን እኔ ቀደም ብዬ ገብቼ ስለነበረ እዛ ቪአይፒ አዳራሽ ሳገኛት ብቻዋን ነው ያገኘኋት። ሙሉ አዳራሽ ይዛ ብቻዋን ለሚውላሚ አግዛት እና ያው ተቃቀፍን የምልፍምን ናፍቆታችንን ተወጣል እምባተን አነቃት እና እኔ የምቀበላቸው ሰዎች ሁሉ እንዲያለቅሶ አልፈልግም። የደስታ ለቅሶ እንደሆን ይገባኛል። ግን ቢሆንም ዋሽንቶ አታፍሺ፣ ደስታን ያስለቅሳል ግን ደግሞ ያስቃል እና የምትስቀው አንድ ብቱ ጋር ነው ማየት ነው ፈልገው አልኳት። ወዲያው መሳራ ይገባል። ወዲያው ሰዓቱ እየደረሰ ሲሄድ የተፈቀደላቸው ሰዎች ግብት ብለው ገቡ። እናቷም ገብተው ነበር ቀደም ብለው፣ ወንድሟ እና ሌሎችም አክስት፣ አጎት ምን ምን ጋዜጠኞች በሙሉ ገብተው ነበረ እና መጀመሪያ እረፍት ካደረገችና ከቤተሰቧ እና ከሌሎችም እዛ ከገቡት እንግዶች ጋር ተገናኘችና ትንሽ እረፍት ካደረገች በኋላ ጋዜጠኞች በሙሉ ካሜራቸውን ደግ ነው ምን ብለው ምን ብለው የመጀመሪያው ጥያቄ ምን ነበር የሚለው ምን ተሰማሽ ነበር ያሏት እኔ ህዝብም ይመስለኛል እውነትም ይመስለኛል እና የተለየ የሆነብኝ ከዚህ ሀገር ስወጣ በፈቃደኝነት አይደለም የወጣሁት በምሬት በሽሽት ለስደት ራሴን ያርጌን የወጣሁት በዚያን ጊዜ ብዙ ጋዜጠኞች ታስረዋል፣ ብዙ የኔ ጓደኞች ታስረዋል። ምንም ያላደረጉ ብሎግ በማድረጋቸው ብቻ አንዳንድ ጥያቄ በማንሳታቸው ብቻ የታሰሩ ሰዎች ነበሩ። አሁን ግን ሳይ እናንተም እኮ እኔን አሁን በነጻ ልታናግሩኝ መጣችሁ፣ እኔም በነጻ ልናገር ነው እና ይሄ አዲስ ነገር ሆኖብኛል። እና በቃላት ምን ብዬ እንደምገልጸው አላውቅም። ስዕል ብችል ኖረው? በቀለማት እያስተካከልኩ ገልጸላችሁ ነበር። በጣም ደስ ብሎኛል ብላ ነው የጀመረችው። እንግዲህ የብርቱካንን ልዩነት የምታየው እዚህ ላይ ነው። ግሩም ነው። እንዲህ ደስ ብሎኛል ፈንድቅ ያለው ምናምን አላለች። ምክንያቱም አላወቀችም፣ እውነትም ምን ማድረግ እንዳለባት የህልም እናቷን አዎ፣ የህልምን መሰላት ቅዠትን መሰላት። እውነትም ነው ጥላለች እና በኋላ እየተረጋጋች ስትመጣ እናቷን መጀመሪያ ይዛ አቅፋ ራቅ አረገቻቸው፣ እና እስቲ ቆይ በደንብ ልይሽ አለ፣ እኔም በደንብ ልይሽ፣ እውነት ይሄ ሆነ አሏት። ከበርካታ ዓመታት በኋላ ሁለት ጣልቃ እየገባብ ነው። ከበርካታ ዓመታት በኋላ ከወላጅናት ጋር መገናኘት በድንገተኛና በአስጨናቂ ሁኔታ ከሀገር መውጣትና ድንገተኛ በሚመስል ሌላ አጋጣሚ መመለስ እንደተባለው የሕልም የሚመስለውን ስሜት ይከስታል። ደበበ፣ እንዲህ ያሉትን አቀባበሎች ባለፉት ጥቂት ወራቶች የሙያ አጋሮችህን የተቀበልክበትን አጋጣሚ ተመልክተናል። ይህ የርስ ብርቱካን አወጣጥም የነበራትም አጋጣሚ ዛሬ የተመለሰችበትም ግን የት የሚያደርገው ይመስላል በፖለቲካው የጎላ ተሳትፎ የነበራት የወደፊቷ መሪ የሚል ተስፋ ብዙዎች ዘንድ አሳድራም የነበረች ብዙም ለበረታ እንግልት የተጋለጠች ነበረች እና ያን ጊዜስ እንዴት ታስታውሰዋለህ እንደው በአጭሩ እሱን አስታውሰን ውይይታችንን እንቋጭ ምልክ ከመንገድ ላይ በምትሄድበት ሰላማዊ ሆና በምትራመድበት ሰዓት እንደ ትልቅ ትልቅ የጦር ምርኮኛ በፖሊስ ተከባ በሰደፍ እየተደበደበች ከመንገድ ላይ ተይዛ ነው የታሰረችው። የዚያን ጊዜ ይህንኑ ተመሳሳይ ካሜራ የያዙ ጋዜጠኞች ስለ እሷ ወንጀል፣ ስለ እሷ ጥፋት፣ ስለ እሷ መያዝ፣ ስለ እሷ መታሰር ዘገባ ለማቅረብ ይሯሯጡ ነበረ። እንግዲህ ከስንት አመት በኋላ ባልታሰበ ባልተጠበቀ ይሆናል ተብሎ ባልተገመተ ሁኔታ ይሄ ለውጥ መጥቶ እነዚያ ካሜራዎች አሁን እሷን በክብር ተቀብለው እንኳን ደህና መጣሽ በማለት የወደፊት ሀሳብሽ ምንድን ነው ለሀገርሽ በብቃትሽ ተብላ ስትጠይቅ ልዩነቱን እዚህ ላይ ነው የምታዩታላችሁ። እዛ የነበሩ ዛሬ እዛ የነበሩ ፖሊሶች በሙሉ የእሷን ደህንነት የሚጠብቁ ነበሩ። በስምንት ዓመት በፊት ግን በአካባቢ የሚኖሩ ፖሊሶች እሷን ለማሰር እሷን ወደ ወህኒ ለመወርወር ምሯሯጡ ነበሩና ያ ዘመን አልፎ ያ ጊዜ አልፎ አልጠጠበጠ ሁኔታ አሁን ያለንበት ሁኔታ ላይ መተን ይህንን ለማየት ያስቻለንን እግዚአብሔር እንደሆኑት አመስገን አይበዛበት ያንሰዋል፣ ምስጋና ያንሰዋል። እኔ አንድ የምለው ነገር አለ። መቼም በሁለት ዶክተር አብይ በእኔ ግምት የተደበቀ ክንፍ ያለው ይመስለኛል። ምክንያቱም ዛሬ ጀርመን አይተው ነገ ጅቡቲ ታየዋለ፣ ወዲያው ደግሞ ምክር ቤት ተሿሚዎች ሲያቀርብ ታየዋለ። እኔ የምልህ የሰው ጭንቅላት፣ የሰው አእምሮ፣ የሰው ጉልበት በምንም አይነት ጣም ይህን ሊፈጽም ይችላል ብዬ ማመን ያስቸግረኛል። መልካምዚህ በጣም በጣም አምናለሁ። መልካም አርቲስት ደበበሸቱ የቀድሞ የትግል አጋርህ ልበል በቅንጅት ዘመን አብራህ ታስራ የነበረችውና ኋላም ከስደት በኋላ በትናንትና ዕለት ወደ ሀገሯ የገባችውን የቀድሞ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳን ወደ አገር መመለስ አስመልክቶ ላቀባበሉና ለሰጠኸኝ አስተያየት ለጊዜ አመሰግናለሁ። እግዚአብሔር ስጥልኝ። እንደ ወትሯችን በኪነ ጥበብ ነክ ርዕስ መልሰን እንደምናገኝ ተስፋ አረጋለሁ። እግዚአብሔር ስጥልኝ። በጣም አመሰግናለሁ አሉና ደቤ፣ ቴንክ ዩ ሶ ማች፣ የምፈልገውን አግኝቻለሁ። አድማጮች ወደ ተከታዩ ዘገባ ነው የምናልፈው። እውነትም የሴቶች የፖለቲካ ዓመት በዩናይት ስቴትስ በአማካይ ዘመን ምርጫው አሸናፊዎቹ ሴቶች ከወንዶች በለጡ ይላል በመንደርደሪያው። በማክሰኞው የዩናይትድ ስቴትስ የአማካይ ዘመን ምርጫ አሜሪካውያን ከምንጊዜውም ቁጥራቸው ከፍተኛ የሆኑ ሴቶችን ወደ ኮንግረስ ልቀዋል። ከሁለቱም ከዲሞክራቲክና ከሪፐብሊካን ፓርቲው ቢያንስ 120 ሴቶች አሸንፈዋል። የቪኦኤዋ ካሮላይን ፕሬስ ሱ ቲ ያጠናቀረችው ዘገባ አለ፣ ቁንጅት ታዬ ታቀርባለች። ፕሬዚደንት ዶናልድ ትራምፕ ቃለ መሐላቸውን ፈጽመው አስተዳደሩን በተረከቡበት ዕለት በማግስቱ እንደ አውሮፓውያን አቆጣጠር ባለፈው ጥር 21 ቀን ማለት ነው 2017 በተካሄደው አገር አቀፍ የተቃውሞ ሰልፍ ሴቶች ቁጣቸውን መግለጻቸው የሚታወስ ነው። ሜሪሊን ስታር አንዷ የዚህ ሰልፍ ተሳታፊ ነበሩ። ዋ እነዚህ ደግሞ ብላችሁ እንዳትንቁን፣ ለትግል ተነስተናል። ዛሬ ታዲያ ያውላችኋ ያኔ እንደዛቱት ሴቶቹ ቀጥ ብለው ኮንግረሱ መምሪያ ምክር ቤት ተዥጎደጎዱ ያሉ አይጠፉም። አዲሱ የተወካዮች ምክር ቤት በመጪው ጥር ወር ሲከፈት ቢያንስ 96 ሴት አባላት ይኖሩታል። 25ቱ ለመጀመሪያ ጊዜ የተወዳደሩ ናቸው። ለየት ባሉ ማስታወቂያዎች ከመራጮቻቸው ጋር የተዋወቁት የፍሎሪዳዋ ማካርሰል ፓውልና የካንሳሷ ሻሪስ ዴቪድስ በግልጽ የወጡ ተመሳሳይ ጾታ አፍቃሪ ሲሆኑ ሻሪስ እንደ ኒው ሜክሲኮዋ ተመራጭ ዴቢ ሃላንድ ዩናይትድ ስቴትስ ኮንግረስ አባል ለመሆን የበቁ የመጀመሪያ የነባር አሜሪካውያን የአሜሪካ ህንድ ተወላጅ ሴት ናቸው። ዴቢ ሃላንድ ኮንግረስ ውስጥ ይህን እንዴት አከናወንሽው? በዚህ ጉዳይ ምን ትመክርኛለሽ ብዬ ብዬ መጠይቃት አርያ የምትሆነኝ የአሜሪካ አንዶች ተወላጅ ሴት አልነበረችኝም። ይህ የሴቶች ዓመት ነው። ከፍሎሪዳ የተመረጡት የቀድሞዋ የካቢኔ አባል ዳና ሸለላን ድምጽ ነው የሰማ ነው። የሰባ ሰባት ዓመቷ ዳና አዲስ ገቢ የዕድሜ ባለጸጋ አባል በመሆን በምክር ቤቱ ታሪክ የሚወዳደራቸው የለም። በምክር ቤቱ ታሪክ ከምንጊዜውም በዕድሜ እጅግ ወጣት ተመራጮችም አሉ፤ የ29 ዓመት ዕድሜዎቹ የአይዋዋ ተመራጭ አቢ ፌንክናውር እና የኒውዮርኳ አሌክሳንድሪያ አካሲዮ ኮርቴዝ በቃ ይሄ እኮ በትክክሉ አንድ የምርጫ ዘመቻ ወይም አንድ የምርጫ ቀን ሳይሆን ንቅናቄ ነው። በእርግጥም ያ ንቅናቄ የመጀመሪያዎቹን ሙስሊም ሴቶች ኮንግረስ አስገብቷል፣ የሚኒሶታ ሚኒያፖሊሷ ትውልደ ሶማሊያዊ ኤላን ኦማር እና ከዲትሮይት ሚሽገን የተመረጡት ፍልስጤማዊቱ አሜሪካዊት ራሺዳ ታሊብ እንዴት ያለ ግሩም ጉዞ ነው ያሳለፍነው! ዛሬ ተመራጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሜ ተመራጭ የኮንግረስ አባል ራሺዳ ታሊብ ነኝ። የካሊፎርኒያዋ ሪፐብሊካን ፓርቲ አባል ያን ኪምም የመጀመሪያዋ ኮሪያዊት አሜሪካዊት የተወካዮች ምክር ቤት አባል ሲሆኑ የቴኔሲዋ ሪፐብሊካን ማርሻ ብላክበርን ደግሞ የመወሰኛ ምክር ቤት አባል ሆነው ተመርጠዋል። ከአሁን በፊት እንዲህ እንዳሁኑ ሴቶች በብዛት ምክር ቤት የገቡበትና የሴቶች ዓመት የተባለው እንደ ኤሮፓውያን አቆጣጠር 1992 ነበር። ያኔ ግን ለመምሪያው 24 ለሴኔቱ ስድስት ሴቶች ብቻ ነበሩ የተመረጡት። ተንታኞች ይሄ ያሁኑ የሴት ተመራጮች መበራከት ይቀጥላል ብለው ነው የሚጠብቁት። የአሜሪካን ዩኒቨርሲቲዋ ሞሊ ኦሮርክ አሁን ሴቶች ጣሙን አውቀውታልና ዓላማቸውን ሰፋ አድርገው ቅድሚያ ትኩረት በሚያስፈልጋቸው የፖሊሲ ጉዳዮችና እነሱን በሚመለከቱ ጉዳዮች ላይ ማተኮር ይኖርባቸዋል። በቅርቡ ነበር ኢንተር ፓርላመንተሪ ዩኒየን የተባለው ድርጅት በአገር አቀፍ ደረጃ በሚያገለግሉ ሴት የምክር ቤት አባላት ብዛት አሜሪካ አንድ መቶ አራተኛ እንደሆነች ያስታወቀው ዛሬ ለውጡ እውን ሆኗል። ደስ ይበለን። ዩናይትድ ስቴትስ በአይፒዩ ሰንጠረዥ ያላት አንድ መቶኛ ደረጃም መሻሻሉ አይቀርም። ፕሮግራማችን ይቀጥላል፣ አድማጮቻችን መሸጋገሪያ ሙዚቃችን ረዘም በማለቱ ምንም እንዳጠረጥሩ ዜና እናነባለን። ባይሆን ዋና ዋና ዜናዎቹን የሚቀጥለው ዝግጅት ደግሞ ሲሰናዳ እናቀርባለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጎንደር ከተማ ገቡ። የክልሉ ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የጠቅላይ ሚኒስትር ዶክተር አብይ ጉብኝት በነገው ዕለት ጎንደር የሚገቡትን የኤርትራውን ፕሬዚዳንት ኢሳይያስ አፈወርቂን ለመቀበል እንደሆነም ተገልጧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ ዛሬ ጎንደር እንደገቡ ከጎንደር ከተማ የሀገር ሽማግሌዎች እና የሃይማኖት አባቶች ጋር ተወያይተዋል። በዚህ ውይይት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ተገኝተዋል። ፖሊስ በቀድሞው የሶማሌ ክልል ፕሬዚዳንትና በሌሎች ተጠርጣሪዎች የጠየቀው ተጨማሪ የምርመራ ጊዜ ዛሬም በጠየቀው መሰረት ተፈቀደለት። በሌላ በኩል በንግርማ ቶሎሳ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ እንደሰጠ ተገልጧል። ታንዛኒያ ውስጥ ባልታወቀ ስፍራ ታስረው የነበሩ ሁለት የሲፒጄ አባላት ዛሬ ተለቀዋል። ኒውዮርክ የሚገኘው ጽህፈት ቤቱ ማለትም ሲፒጄ ለጋዜጠኞች መብት መከበር የቆመ ድርጅት ነው። ሁለቱ አባላቱ ካረፉበት ሆቴል በኢሚግሬሽን ባለስልጣናት ተወስደው ወዳልታወቀ ቦታ ለአንድ ቀን ቆይተው ነው የተለቀቁት። ዛሬ ሐሙስ የተለቀቁት ሁለቱ የሲፒጄ ሴት አባላት ማቶኪ ሙሞ የአፍሪካ ፕሮግራም ተወካይ እና አንጄላ ኩንታ ናቸው። ትናንት ረቡዕ በአንድ የካሊፎርኒያ መጠጥና ዳንስ ቤት ውስጥ አስራ ሁለት ሰዎችን የገደለው ግለሰብ የ28 ዓመቱ ኢያን ሎንግ መሆኑን ባለሥልጣናት ተናገሩ። ለግድያው ምክንያቱ አልታወቀም። ሎንግ ራሱንም ጭምር ያጠፋበት የጅምላ ግድያ የተፈጸመው በቦምብ እና በሽጉጥ እንደሆነ ታውቋል። አንድ ፖሊስም በዚሁ አጋጣሚ ሕይወቱ ማለፉን የቬንቱራ ቀበሌ ፖሊስ አዛዥ ተናግረዋል። አድማጮች ወደሚቀጥለው መሰናዶ ከመሄዳችን በፊት ትንሽ ለጥቂት ደቂቃዎች ሞለላ የሰዓቱን የምርጥ ሙዚቃ በመጠኑ እናሰማለን። እሺ የኔ ምርጫ ነው። ያንተ ከሆነ ንገረኝ እስኪ። አዳለ ግን ሙዚቀኛውን ወደወለሁ፣ ስለዚህ ዞሮ ዞሮ ያንተ ሊሆን ነው። ሙሉ ቀን አዎ፣ የኛው ነው። መውደድን ወደድኩት ይለናል። አንቺን መሳይ ቆንጆ ለእኔ ሰጠኝን ማውደድን ወደድኩ ያረገኝ እኔ ያረገሽ ማውደዴን ወደዱት ሳስብ ሳንሰላስል ቆየው ከወሰኑት። ጸጉርሽ ጀመሮ ሀር ከመሰለው ከጸጉርሽ ጀመሮ እንከን የሌለብሽ ውብነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር፣ እስኪ አፍ ያውጣና ውበትሽን ይናገር። አይ የሐረር መንደሪ የመስከረማደይ የሐረር መንደሪ። ሙሉ ቀን እናመሰግናለን ሰዓት ካለን ሌላ ሙዚቃ ወደ ቀጥልና እናጫውትላቸኋለን ከአራት ሰዓት በፊት ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው አሁን ንግድና ምጣኔ ሀብት ነው ፕሮግራሙ ሰሎሞን አባተ ያዘጋጀዋለ እንሆው አሜሪካ ለሚኖሩ ኢትዮጵያውያን ኤምባሲውን ኤምባሲያችን እያሉ ሲጠሩ መስማት የብርቅ ያህል አዲስ ነገር ነው። ዋሽንግተን ዲሲ ላይ በቀደመ ጊዜ ስፋት ያለው ኢትዮጵያዊና ትውልደ ኢትዮጵያ የመጋበዝና ያንን የተዋበና ያማረ በኢትዮጵያ ሀብትና ቁሳቁስ የተገነባ ሕንፃ እንደ ራሱ ንብረት አድርጎ ማየት ዘበት ነበር ቢባል ማጋነን አይሆንም። ኤምባሲውን በነገራችን ላይ በሌላ ዝግጅት አስተዋውቃችኋለሁ። ብዙ ሰው አይጠራም ቢጠራም አይሄድም። ቢሄድም፣ የሚደርስበት ውግዘትና ማሸማቀቅ ጥግ አልነበረውም። በዚያ ግቢ ውስጥ እኮ እስከ ግብግብና ጥይት መታኮስ ተደርሷል። የቅርብ ጊዜ ትውስታ ነው። አሁን ጊዜ ተለውጧል፣ ዘመን ተገልብጧል። የአሁን ንግግር ከኤምባሲውም በኩል ቢሆን እባካችሁ ኑልን የሚል ነው። ተጋባዡም ቢሆን ኤምባሲያችን ተጠርቻ ያለሁ እያለ ብቅ ለማለት ይጣደፋል። በኤምባሲው መጋበዝ ወይም ወደዚያ ብቅ ማለት ክብር እየሆነ ይመስላል። የከትናንት በስቲያው ቅዳሜ ዝግጅት በአይነቱ የመጀመሪያ ነበር። በአዘጋጆቹም በታዳሚዎቹም አገላለጽ ኢትዮጵያን ለቀሪው ዓለም በስፋት የማስተዋወቅ ዘመቻ ሊጀመርና ተጠናክሮ ሊቀጥልም ይገባዋል። በምን እንጀምር? በሩ እጅግ ያማረው ስብጥሩና ካብታሙ ባህሏ ነው። የኢትዮጵያ የዛሬው ትኩረታችን እንግዲህ የምግብ ዲፕሎማሲ የምንለው ነው። በዓለም ላይ ያሉ ሀገሮች ራሳቸውን ባህል በማስተዋወቅ ከሌሎች ህዝቦች ጋር ግንኙነት ይፈጥራሉ። የባህል ግንኙነት በአመጋገብ፣ በአለባበስ፣ በኪነጥበብ ስራዎች በመሳሰሉት ጉዳዮች የሚያተኩር ነው። ምግብ በሀገሮች መካከል ያለውን ግንኙነት፣ ወዳጅነት በማጠናከር ከፍተኛ ድርሻ አለው። ይህን ተግባር ደግሞ ምሁራን የምግብ ዲፕሎማሲ ይሉታል። በእኛ እንግዲህ እዚህ ምግብ ማንነትን ይገልጻል። ከሰው ልጅ ባህልና አስተሳሰብ ጋር የተሳሰረ ነው። አብረን እንበላለን፣ እንጠጣለን። የራሳችን የአመጋገብ ስርዓት አለን። ይሄን ለሌሎች ማስተዋወቅ ትልቅ ስራ ነው። ከኢኮኖሚ ግንኙነት ባሻገር ሌላም በርካታ እድሎች የሚፈጥር ነው። በዚህ ረገድ እንግዲህ ህንድ፣ ቻይና፣ ጃፓን፣ ሜክሲኮ ላምነት ይጠቀሳሉ። እኛም ይሄን እንግዲህ መጠቀም ይኖርብናል እንላለን። በምግብ ዲፕሎማሲ ዙሪያ ጥናት ያደረጉ ምሁራን በሰው ልብና አእምሮ ውስጥ ለመግባት በወዳቸው በኩል መሄድ የተሻለ መንገድ ነው ይላሉ። እንግዲህ በዓለም ላይ በምግብ ትብብርና ትስስር የሚፈጥሩ ብዙ ሀገሮች አሉ። ይሄን ሁሉም ሀገሮች በተለያየ መልኩ ተጠቅመውበታል። የሀገራችን ምግብ በልተው በቶሎ የሚረሱት አይደለም። ሲያዩት በአእምሮ ውስጥ የሚቀረጽ ምስል አለ። ሽታው አይምሮት ይፈጥራል። እንግዲህ ትዝታም ይቀሰቅሳል። በብዙዎች ዘንድ ምግብ የመቀራረቢያ መንገድ በመሆኑ ብዙዎቻችን ይህን ልንጠቀምበት ይገባል ነው እንግዲህ በምግብ ቤቶቻችን ምግብ የሚያቀርቡ ሰዎች እንግዳ በመቀበል በማስተናገድ አገራቸውን በማስተዋወቅ ጠቃሚ ተግባራትን ያከናውናሉ። ብዙዎች ምግብ ቤት የሚያቋቁሙት በራሳቸው የንግድ ስራ ለማካሄድ ነው። መጀመሪያ ግን ይህን ደግሞ ባህላቸውን የማስተዋወቅ አገራቸውን የማስተዋወቅ እድል ይፈጥርላቸዋል። ምግብ ለሁላችንም አስፈላጊ ነው። ሰዎች እንግዲህ ሁሉም በምግብ ከምግብ ሕይወታችን የተያዘ ነው። የሀገራችን ምግቦች የሁሉንም ህዝቦች ባህል የሚያንጸባርቁ ናቸው። በምግብ ቤቶች የሚቀርቡ አይነቶች በውጭ ሀገር ተመጋቢዎች ዘንድ ተወዳጅነት አላቸው። በአቀራረቡም አይነት ከቦታ ቦታ ይለያያል። የምግብ ቤቶች እንግዲህ የየራሳቸው ባህል የየራሳቸው ጥበብ አላቸው። እናም ይሄን እንግዲህ እኛ እንዴት መጠቀም አለብን የሚለው ነው የዛሬ መወያየና መነጋገሪያ ርዕሳቸው ኢትዮጵያን ለማስተዋወቅ ከጣዕሟ ለምን አንነሳም። እስኪ በዓለም ዙሪያ ያለ ሁሉ ኢትዮጵያን ይቅመሳት እናም ያጣጥማት እናም ይግባና ይሰማራባት። ጥዑም ኢትዮጵያ፣ ውቢት ኢትዮጵያ፣ ሌላም ብዙ ብዙና ብዙ የተትረፈረፈ ጸጋና ሀብታላትና ታላቅም ናትና፣ ኢትዮጵያ ትልቅ አገር ናት። በተለይ ከአፍሪካ አንጻር ኢትዮጵያ ትልቅ አገር ናት ስንል ኢትዮጵያ ትልቅ ናት የምንልበት አራት መሰረታዊ ጉዳዮችን ለመጥቀስ ፈልጋለሁ። አንደኛው በህዝብ ብዛት ትልቅ ሀገር ናት። መቶ ስምንት መቶ ዘጠኝ ሚሊዮን ህዝቦች ያሏት ሀገር ናት። ሁለተኛው በቆዳ ስፋት፣ ሶስተኛው በኢኮኖሚ አቅሟ፣ እንዲሁም በወታደራዊ አቅም ሲታይ ኢትዮጵያ ትልቅ ሀገር ናት። የኢትዮጵያን ትልቅነት እንግዲህ በስልጣኔ ገናና የነበረች መሆኑ ታላቅ አገር ናት እንላለን። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ምክትል አምባሳደር ረታ ዓለሙ ናቸው። የቅዳሜውን ምሽት ሐሳብ ባብራሩበት በፓወርፖይንት የተደገፈ መግለጫ የኢትዮጵያን ምግብ ምንነትና የአመጋገብ ስርዓት በአዳራሽ ውስጥ ለተገኙ ኢትዮጵያውያንም ኢትዮጵያውያን ላልሆኑም እንግዶች ያብራሩት በዚያ የተገኙት ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ውስጥ ምግብ ቤቶች ካፌዎችና ገበያዎች ያሏቸው የኢትዮጵያን ምግቦች፣ መጠጦች፣ የእህልና ጥራጥሬ ዘር፣ ቅመማ ቅመምና ቡና፣ ሌላም የበዛ ቁጥር ያለው ወደ አሜሪካ የሚገቡ ምርቶችን የያዙና የሚያቀርቡ ነበሩ። የኢትዮጵያን ባህልና ወግ እያስተዋወቁ የሚገኙ የጥበብ ባለሙያዎችና አስጎብኚዎችም ነበሩ። ኤምባሲው በስምም በድርጅትም እየጠራ የምስጋናና የሽልማት ስርዓት አከናውኗል። ከተቴ ኢትዮጵያ ሬስቶራንት ዶክተር ዮሐንስ ዘለቀ። ዶክተር ዮሐንስ ዋሽንግተን ዲሲ ሜሪላንድና ቨርጂኒያን እንዲሁም ሰሜን አሜሪካን የተሟላ መረጃ መስጠት ታሪኳን ባህ መወጓን በማስጎብኘት የሚታወቁ ባለውለታችን ናቸው። ዳስ ኢትዮጵያ ብዙ አይ ቲ ኢንተርቴንመንት ስለ አይ ቲ የሰማችሁት ብዙ ነገር ብዙ ሰው ቻርተር ኢትዮጵያ ሬስቶራንት፣ ቆንጆ ሆነቱ ቻርተር ህብር ኢትዮጵያ ሬስቶራንት፣ ላሊባ ሬስቶራንት፣ ጨጨሆ ኢትዮጵያ ሬስቶራንት፣ ኢትዮፒክ ኢትዮጵያ ሬስቶራንት፣ እስካይ ላይን ካፌ፣ ሚስተር ማት አንድሪያል፣ እናት ፋይን ኢትዮጵያ ኪዩዚን፣ ደመራ ኢትዮጵያ ሬስቶራንት፣ አባይ ገበያ፣ እናት ሬስቶራንት፣ ዘናቤት ሬስቶራንት፣ አብሲኒያ ኢትዮጵያ ሬስቶራንት፣ ባላገር ሬስቶራንት፣ አዲስ ኢትዮጵያ ሬስቶራንት ብዙ ናቸው፣ በዚህ መድረክ እየተጠሩ የምስክር ወረቀት የወሰዱ! ለ15 ደቂቃ ያህል የተጠራን ዝርዝር ይዤ እንዳላቆያችሁ ነው ጥቂቱን ለናሙና ያሰማኋችሁ። ኢትዮጵያን ለዓለም ሲያስተዋውቁ ኖረዋል። ትውልደ ኢትዮጵያም በባህላቸው እንዲኮሩ፣ ልጆቻቸውን ማንነታቸውን እንዲያውቁ ለማድረግ ብዙ ደክመዋል። ማዛ ሬስቶራንት፣ ሸገር ስፕሪንግ ካፌ፣ አሃኒ ኢትዮጵያ ኪዚ፣ ሌዛ ኢትዮጵያ ካፌ፣ ማክዳ ኢትዮጵያ ሬስቶራንት አሁን የሚቀጥለው ስራ ኢትዮጵያን ያወቀውም የሚያውቀውም ዓለም እንዲገባ መጋበዝ ነው። እንደምታውቁት ጥሩ አየር መንገድ አለን፣ እንደ ሀገር ጥሩ ፕሮዳክት አለን። በየቀኑ እንበራለን። እንደውም ከዲሲ ጥሩ ዋጋ አለ። የዲሲ አካባቢ ጫና ሲበዛባችሁ ቶሎ ቶሎ እንድትሄዱና ያን መልካም ምግብ እንድትበሉ ጠቅላይ ሚኒስትራችን በአሳሰቡት መሰረት ደግሞ ሁሉም አምባሳደር ሆኖ ምናልባት አንዱ ኢትዮጵያዊ አምስት አስር ብዙ የሚሄድበት እድል በዛውም ጥሩ ዋጋ የምናዘጋጅ መሆኑን ለመናገር ነው። የኢትዮጵያም የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ ኤሪያ ማኔጀር አቶ ንጉስ ወርቁ ናቸው፤ በሩንና መንገዱን እያሳዩ ያሉት ከዚህ ለአዳራሹ ሰው ካስተላለፉት መልእክት በኋላ ሀሳባቸውን ጥቂት እንዲያብራሩልኝ ጠይቄያቸው ነበር። በሀገሪቷ ውስጥ የተፈጠረውን መልካም ድል በመጠቀም ብዙ ኢትዮጵያኖች፣ ትውልደ ኢትዮጵያኖች፣ የውጭ ሀገር ዜጎች ወደ ኢትዮጵያ እየሄዱ ነው። ይሄ ነገር ለሀገር በጣም ከፍተኛ ጥቅም ስላለው አራት ቦታዎች እንበራለን። አሜሪካን ሀገር ኒውዮርክ፣ ሎስ አንጀለስ፣ ሺካጎ እና ዋሽንግተን ዳላስ፣ ዋጋዎችን በማስተካከል ብዙ መንገደኞች ወደ ኢትዮጵያ እንዲሄዱ ኢንቨስት እንዲያደረጉ አገራቸው እንዲጎበኙ ዝግጅት እያደረግን ነው። እንደ ተጠራው ሰው አይነት ሁሉ የተነሱትም ሀሳቦች የተላለፉትም መልእክቶች የተለያ የመነሻና ይዘት ያላቸው ነበሩ። በዋሽንግተን ዲሲና በአካባቢዋ እንዲህ ተብሎ ይፋ ዕውቅናና ስም አይሰጠው እንጂ በእውኑ የባህል አምባሳደር ሆኖ የቆየው የጣይቱ የባህል ማዕከል መሥራችና መሪ አለም ፀሐይ ወዳጆ እንዲህ አለች። ይህ ድርጅት በ2000 ዓ ም በዚህ አካባቢ ህጋዊ አካል አግኝቶ የኪነ ጥበብን ስራና ጥበብን ለማስተዋወቅ የተቋቋመ እስካሁንም አቻ ያለው ብቸኛ ድርጅት መሆኑን ለማሳወቅና ባለፉት 18 ዓመታት ይህ ጣይቱ የባህልና የትምህርት ማዕከል ካለው የግጥምና አርብ አርብ ያለማቋረጥ በየወሩ ከሚያደርገው የግጥም ምሽት ሌላ እነዚህ የግጥም ምሽቶች ምናልባት አሁን ተደምረው ሲታዩ ከ216 በላይ ያልተቋረጡ የግጥም ምሽቶች ተካሂደዋል። ሌላው ደግሞ ቋሚ ቲያትሮችን በማሳየት ከ17 እስከ 20 ስቴቶች በየዓመቱ እየተጓዝን አውሮፓን ጨምረን ከፍተኛ ውጤቶችን አስመዝግበናል። በዚህ ጉዟችንም ወደ 115 ፕሮፌሽናል እና 3432 አማተር ጸሐፊያንን እንዲሳተፉበት ያደረግንበት መድረክ ነው። በተውን የተረገድ ከሁለት በላይ ቲያትሮችን አዘጋጅተን ከሀገር አቀፍ እና በአለም አቀፍ ደረጃ የሼክስፒርን ሳይቀር ሰርተን ለዓለም ያቀረብንበት መድረክ ነው። በየአመት ወርክሾፕ እንሰጣለን። የተለያዩ የስነ ጽሁፍ የግጥም በዓላትን እናከብራለን። ሀገር አቀፍና ዓለም አቀፍ ፌስቲቫሎችን ስንሳተፍ ኖረናል። ይህን ሁሉ ነገር የምጠቅስበት ምክንያት ግን ሀገሪቷ የባህል አምባሳደር ባልነበራትና ምንም አይነት ድጋፍና እርዳታ ባልነበረበት ወቅት የኢትዮጵያን ባህል በአለም አቀፍ ደረጃ እንዲታወቅ በማድረግ ከፍተኛ ሚና የተጫወተ ድርጅት ሲሆን እነዚህ ከላይ ቀደም ሲል የጠቀሳችኋቸው የባህል ምግብ ቤቶችና ፈቃደኛ የሆኑ ግለሰቦች እየረዱት ብቻ ያለ አንዳች ገቢ የሚንቀሳቀስ ድርጅት ነው። በዚህ አጋጣሚም የተወሰኑ የንግድ ተቋማትንና የባህል ምግብ ቤቶቻችንን ባለቤቶች ግለሰቦችንም እንዳመሰግን እፈልጋለሁ። ለምሳሌ በሞንተጎመሪ ካውንቲ የሚካሄደውን ዓለም አቀፍ ትልቅ ፌስቲቫል ብናነሳ ቻይና፣ ኤል ሳልቫዶር፣ ህንድ ሦስቱ ታላላቅ ሀገሮች፣ ከዚህ መሀል ትንሿ ኢትዮጵያ ናት። ኢትዮጵያን ወክሎ ለተከታታይ አመታት ፌስቲቫሉን ሲያካሄድ የቆየው የእኛ ማዕከል ነው። ከኤምባሲ ድጋፍ የለውም፣ ከመንግስት ድጋፍ የለውም፣ በጀት የለውም፣ ቋሚ ሰራተኞች የሉትም። እነዚህ ነገሮች ግን በትግልና በትንቅንቅ የጥበቡን ባለሙያዎችም ያላንዳች ክፍያና ድካም አብረን እያሳተፍን ስናካሄድ የቆየን ነን። እንደሚታወቀው ደግሞ በሀገራችን ውስጥ በነበረው የፖለቲካ ችግር ኤምባሲያችንም ሆነ መንግስታችን ሲረዳን አልነበረም ነው አሁን የጀመራችሁትን ነገር መነሻ በማድረግ ይህ ተቋም ከፍተኛ ስራዎችን ሲያከናውን ከሀገርም እስከ 12 እስከ 18 ሙያተኞችን እየጋበዘ እያመጣ የቲያትር ቱር ሁሉ የሚያዘጋጅ ነው ማመን የማይቻል ነገር ነው ሲያደርግ የቆየው ይህንን ነገር ግን ለመደገፍ ይህንን ነገር ለማድረግ አንዳንድ ሀገሮች የራሳቸው ካልቸራል አታሼ የሚኖራቸዋል አንዳንድ ሀገሮች ደግሞ ካልቸራል ኢንስቲትዩትን ፈጥረው ያካሂዳሉ ያንን ነበር ሸፍነን የተሸክመን የቆየ ነው ያለ አንድ ጉልበት ያለ አንድ አቅም ዓለም ፀሐይና ጣይቱ የባህል ማዕከሏን አምባሳደሩም ምክትላቸውም የዳያስፖራ ጉዳዮች ሚኒስትር ካውንስለሩም በየንግግሮቻቸው ላይ በአድናቆትና በክብር ሲያነሱ አምሽተዋል። የዳያስፖራ ጉዳዮች ካውንስለሩ አቶ ደመቀ ዘመነ ባደረጓቸው ንግግሮች ውስጥ ሁለት ዜና አዘል መልእክቶችን አድርሰዋል። አንድ፣ ኤምባሲው የኢትዮጵያን የባህል ማዕከል በቅርቡ ያቋቁማል። ሁለተኛውም ዩናይትድ ስቴትስ ውስጥ ለብዙ ዓመታት ኖረው ከኢትዮጵያ ጋር የሚያያይዛቸው ለጉዞም ይሁን ለሌላ ጉዳይ ሊጠቀሙበት የሚፈልጉት ሰነድ የሌላቸው ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ የሚስተናገዱበት አዲስ አሰራር በመጀመሩ ኤምባሲውን እንዲያነጋግሩ ወይም ወደ ኤምባሲው ዌብሳይት ገብተው የተዘጋጁ መረጃና ሰነዶችን እንዲመለከቱ መክረዋል። ስለ ቅዳሜው ዝግጅት አምባሳደር ካሳ ተክለ ብርሃን ሲናገሩ ይህ ገና የመጀመሪያው እንደሆነ ጠቁመዋል። ዝግጅቱ ሰፊ ነበር፣ ብዙ ቁም ነገሮችን አዝሏል። ለዛሬ እዚህ ላይ ልግታ። ቀሪ ጉዳዮችን ከነገ በስቲያ እሁድና በሌሎችም ዝግጅቶች ይዥ መለሳለሁ። በዋሽንግተን ዲሲ የኢትዮጵያ ኤምባሲ ባለፈው ቅዳሜ የተስተናገደውን የኢትዮጵያን ምግብና ባህል ለማስተዋወቅ የተሰናዳ ዝግጅት ነው አድማጮች የተከታተላችሁት። በዝግጅቱ ላይ የኪነ ጥበብ ባለሙያዎች ለኢትዮጵያ ምግብ ቤት ባለቤቶችና በማህበረሰብ ውስጥ በንቃት የተሳተፉ ወይም የሚሳተፉ ግለሰቦችና ተቋማት የእውቅና ምስክር ወረቀትም ተሰጥቷል። ሰለሞን አባተ በዝግጅቱ ላይ ተገኝተው ያቀረበልን ነበር የተከታተልነው። ሰለሞን እናመሰግናለን። አዲሱ የዜና ማስተካከያ ይኖረናል አለኝ። ግን አለምፀሐይ የት ነው የተናገረችው? ኤምባሲ ሆነ ኢትዮጵያ ኤምባሲ ዋሽንግተን ዲሲ። እድሜ ደጉ ነው። ጥሩ ነው። እንዲህ አይነት ጊዜ መምጣቱ ያስገርመኛል። ሁሉም ኢትዮጵያውያን የሚስተናገዱበት ኤምባሲ። በዚህ ላይ ደግሞ ኤምባሲው ራሱ ኢትዮጵያን ተወክሎ የኢትዮጵያን ባህል ለማዘጋጀት ቃል መገባቱ ትልቅ እርምጃ ነው። ቀደም ሲል በግለሰቦች ነው እንዲህ ያለ መድረኮች ኢትዮጵያን የሚወክሉ ፕሮግራሞች የምናየውና ና እንዳልከው ለየት ያለ አጋጣሚ ነው። አለም ፀሀይ መንግስት ሊያደርግ የሚገባውን ነገር ስታደርግ ነው የሰነበተችው በግሉ። አሁን ግን የመንግስት እገዛ ይኖራል። ድንቅ ነው። ቀደም ሲል እንዳልከው የዜና ማስተካከያ አለን። አስቴር በላከችው የመጀመሪያው የዜና ዘገባ ላይ አንድ የስም ስህተት ተፈጥሯል። እሱን አስተካክዬ አነባለሁ። የሶማሌው ፕሬዝዳንት በነገ ዕለት ከሁለቱ ተጎራባች ሀገሮች አቻቸው ጋር ይገናኛሉ በሚለው ዜና ስማቸው ሲጠቀስ ታዲያ ሞሐመድ አብዲሌ ተብሎ የተነገረው በስህተት በመሆኑ ከይቅርታ ጋር እንዲታረም እየጠየቅን ሞሐመድ ፎርማጆ ተብሎ እንዲስተካከል እንጠይቃለን። ትክክል ነው። አዲሱ እርማቱ። እናመሰግናለን ለእርማቱ። አሁን ለማጠቃለያ ዜና አንድ ሁለት ደቂቃ ሳይኖር አይቀርም። እሺ ቀደም ሲል እንዳልነው የኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ጎንደር ገብተዋል። ከፍተኛ መንግስታዊ አቀባበል ተደርጎላቸዋል። ጎንደር የሄዱት ጠቅላይ ሚኒስትሩ በነገ እለት ጎንደርን ለመጎብኘት የሚሄዱትን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ለመቀበል ነው። በሌላ በኩል ደግሞ በተያያዘ ዜና ማለት ነው ጠቅላይ ሚኒስትር አብይ አህመድ ከምክትል ጠቅላይ ሚኒስትር ደመቀ መኮንን እና ከአማራ ክልል ርዕሰ መስተዳድር አቶ ደጎ አንዳርጋቸው ጋር በመሆን ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር እዚያው ጎንደር ውስጥ ውይይት አድርገዋል። ትናንት ረቡዕ ማታ በአንድ የካሊፎርኒያ መጠጥና ዳንስ ቤት ውስጥ አስራ ሁለት ሰዎችን የገደለው ግለሰብ ማንነቱ ታወቀ። የ28 ዓመቱ ኢያን ሎንግ ይባላል። ሎንግ ራሱንም ጭምር ያጠፋበትን የጅምላ ግድያ የፈጸመው በእጅ ቦምብ እንዲሁም በሽጉጥ መሆኑ ታውቋል። የኮሌጅ ተማሪዎች ያዘጋጁት ምሽት ነበረ። በዚያ ስነ ስርዓት ላይ ነው ሎንግ ገብቶ አስራ ሁለት ሰዎችን የረፈረፈው። የቬንቱራ ቀበሌ ፖሊስ አዛዥ ጂኦፍ ዲን ለጋዜጠኞች እንደተናገሩት ሁኔታውን በማረጋጋት ላይ የነበረ አንዱ አባላቸው ከሰለባዎቹ መካከል እንደነበርም ገልጠዋል ጠቅላላ የዜና ማሰማት ፕሮግራማችን እዚህ ላይ ተፈጽሟል። ክቡራትና ክቡራን አድማጮች ለምሽት የያዝነውንም በዚሁ አበቃን። ያስተናገድናችሁ አሉላ ከበደና አዲሱ አበበ ነን። ከዚህ ቀጥሎ የትግርኛ ፕሮግራም ለማስተላለፍ በትረና ገብረ እዚህ ተሰልፈዋል። ቦታውን እንለቃለን። በእኛ በኩል ሰላም፣ ደህና ደሩ